And be not beat a <laughs> ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ፣ ከአሜሪካ ድምፅ። ከቀጣይ ሳምንት ጀምሮ አዳዲስ መሰናዶቻችን ይደመጣሉ። ለዛሬ ግን ባለፈው ዓመት ካስደመጥናችሁ መሰናዳዎች መካከል የተወሰኑትን በድጋሚ እናቀርብላችኋለን። ሀብታሙ ስዩም አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ በድምፅ ምህንድስናው አብሮን ያመሻል። ኢትዮጵያ ከመላው ዓለም የተለየ የቀንና የዘመን አቆጣጠር ያላት ሀገር ናት። ከዓለም አቆጣጠር በሰባትና ስምንት ዓመት የተራራቀ፣ እያንዳንዱ ወርም ከወቅቶች ፍርርቅ አንጻር የተሰየመባት ሀገር ናት። የዚህን ምክንያትና ተያዥ ሀሳቦችን የሚያጋሩን እንግዳ ይዤ መጥቻለሁ። ስነ ፈለክና የጠፈር ሳይንስን በመሰሉ ርዕሰ ጉዳዮች ለበርካታ ኢትዮጵያውያን እውቀታቸውን በማካፈል ይታወቃሉ። ከሀያ በላይ ሃይማኖታዊና የጠፈሩን ዓለም የሚመለከቱ መጽሐፍትንም ጽፈዋል። የዛሬ እንግዲህ መጋቢ አዲስ ሮዳስ ታደሰ ናቸው። የኢትዮጵያ ዘመን አቆጣጠርን ከመላው ዓለም አቆጣጠር ለየት የሚያደርጉ ባህሪያትን በመጥቀስ ይጀምራሉ። እንግዲህ መላው ዓለም የሶላር ካሌንደር ወይም የፀሐይ ዘመን ቀመር ይጠቀማል። ወይም ሉናር ካሌንደር ወይም የጨረቃ ዘመን ቀመር የሚጠቀሙ አገራት አሉ። ሉኒ ሶላር ደግሞ ሁለቱን የሚያስተባበረ ዘመን ቀመር የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃ ማውደ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉም የሚያስተባበረ ዘመን ቀመር አላቸው። ስለዚያም ሁለት ሺህ አስራ ሶስት በፀሐይ አቆጣጠር ሁለት ሺህ ሰባ አራት በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህን ተመሳሳይ ሆኖ ሳለ አንዳንድ ክፍተቶች አሉ። የሰባት አመታት ክፍተት፣ የአስራ አንድ ቀናት ክፍተት፣ የአስራ ሶስተኛ ወር የጦር ጭማሮ ወር አስመልክቶ ግን ከተቀረው ዓለም ጋራ ኢትዮጵያ ልዩነት አለ። ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልዕክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሆን? እንግዲህ ከምዕራቡ ዓለም ጋር ያለው የዘመን ስያሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ስያሜ ከአምልኮ ተቃወት ጋራ የተያያዘ እና ሮማ ሲመለኩ የነበሩ የጣዖታት ስያሜ የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ ይመለክ የነበረ ጎድ ኦፍ ጌትስ ኤንድ ዶርስ፣ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ ይመለክ የነበረ ነው። የካቲትም ፌብሩዋሪ ፌብሩዋሪ ማለት የካቲት አይደለም። ቃል በቃል ፌብሩን ማለት መንጻት ማለት ነው። ለጣዖት የመንጫ ስርዓት የሚከበርበት ማለት ነው። መጋቢትም ማርች ማርች ማርች ከሚባል የጦር አምላክ የወጣ ነው። ሚያዚያም አፕሮዳይት የምትባል ኤፕሪል ወይም አፕሮዳይት ይሏታል የጋብቻ የፍቅ የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም። ሜ ማለት ማያ የምትባል የስጦታ አምላክ የሚሏት ነበረች። ለእሷ ክብር ሰይሟታል። ሐምሌንም ብንል ጁላይ በጁሊየስ ቄፓር ስም የተሰየመች ናት። ነሐሴ ኦገስት በአውግስጦስ ቄፋር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ ሰባት ስምንት ዘጠኝ አስር የሚል ፍችን ይዘዋል። ከዛ ውጭ ሁለቱ የነገስታት ሌሎች የጣዖት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጽሀፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ መስከረም ማለት መሴ የሚለው ቃል መሴ ከሚለው ግእዝ ቃል ይወጣል። መሴ ማለት መሸ ማለት ነው። ከረም ማለት ወይም ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንሰተው መሴ ከክረምት ክረምት የሚመሽበት ወይም ክረምት የሚያበቃበት የመጠው መባሻ የሚል ፍቺ አለው። ጥንት ጥንትምሄድ በጥንጠ ቅሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ወር የሚባለው የጥቅምት ወር ነው። በእኛ መስከረም፣ በጨረቃ አቆጣጠር ለሚሄዱት ጥቅምት ነው። ህዳር ማለት ሐዲራ ዲሮስ ካሌጅ ኢዛንቲያ ይወጣል። የአዝመራ ወራት ስለሆነ ጠባቂዎች ዱር የሚያድሩበት ነው።

ጥር በማለት ደግሞ በርካታ ትርጓሜ ያለው፣ አንደኛ አጥሬ ማለት ገዛ ማለት ነው። እንግዲህ ልደትን ይዞ ጥምቀትን ይዞ ወይም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት የሚገዛበት ስለሆነ ጥር ተብሏል። ስነ ጥር ማለት ራሱ የታወቀ ማለት ነው። የታወቀ ወር በጣም ጋብቻም የሚደረግበት በጣም የታወቁ በዓላት ያሉበት ስለሆነ ጥር ተብሏል። ሌላው ጠይሮ ጠይሮት ማለት ምጥቀት ርዝመት ማለት ነው እና ምጡቅ የሆነ የሰናወር ህንጻም የፈረሰበት ወር ስለሆነ ጥር ብለዋል። የካቲት ማለት ከፊት ከፊት ከፊቶት ማለት የመሰር መካፈሻ ወልድ መባሻ እንደ ማለት ነው። መጋቢት ማለት ደግሞ ኢችኖት የሚል ሳይንስ አለ። በስነ ፈለክ ፀሐይ እና መጋቢት ሆናል የእድሮ ገብላ ሲጥቅ ቀን እና ሌሊት እኩል አስራ ሁለት እኩል አስራ ሁለት ይሆናል። በመቶ ሰማኒያ ሁለት ቀን አንዴ በመስከረምና መጋቢትን በመጠውና በጸደይ ወቅት ያን ጊዜ የጸደ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ብለዋል። ሚያዝያ ማለት የሚዜዎቹ ራስ የሚዛብቹ ራስ ማለት ነው። ሰርግ የሚደረግበት ነው። ግንቦት ማለት በግንባታው ራስ የሚል ስያሜ ያለው የኢየሩሳሌም ግንብ መቅደሶች የተገነቡበት ወር ስለሆነ ሰኔ ማለት ሰነ ማለት አማረ ማለት ነው። በሀዘር ሰናይ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሐምሌ ማለት ሀሚል ሀሚሎት መለምለም ማለት ነው። እዚህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም። የኢትዮጵያ ዊንተር እንደሚታወቀው በውጭ ሀገር ክረምታቸው ዕፅዋትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንጻሩ ያለመልማልና ና የልምላሜ ማለት ነው። ማአቴ ማለት ንስ ንሶት ከሚለው ግዕዝ ንስ አንቀጽ ይወጣል። እንግዲህ አብሬት አትክልት ስር የሚሰጡበት የሚጨሙበት ነው። ጠውግሜን ማለት ደግሞ ፈረስ ማለት ወይም ማለት ነው እና የወራቱ ስያሜን የእለታት ስያሜን ትንሽ ለየት ይላል በኢትዮጵያ የዘመን ቀመር

नमस्कार तब ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ ሐዲስ ሮዳስ ታደሰ ጋር ነው። ኢትዮጵያ ከዓለም የተለየ የቀንና የዘመን አቆጣጠር በመያዟ ምን ተጠቀመች? ትክክለኛ ነገር መያዝ በራሱ ለዓለም ጥቅም ነው። እውነትም ጠብቆ ጥበብም ጠብቆ ማኖር ማለት ለሀገር ብቻ ሳይሆን እንደ ዓለም ጠቀሜታ አለ። ለምሳሌ ያህል የሰባት ዓመት ልዩነት በስድስተኛው መቶ ክፍለ ዘመን ላይ ነው የተፈጠረው። የሁለት መቶ ሰማኒያ አራት ዓመት ልዩነት ነበረ ከውጭዎቹ ጋራ። እንደዚህ የሰባት ዓመት ልዩነትም አልነበረም። ምክንያቱም እነሱ ዲዮቅልጵያኖስ ክርስቲያኖችን በብዙ ያጠፋበት የሁለት መቶ ሰማንያ አራት አመተ ምህረት ላይ አንድ ብለው በመነሳት አመተ ሰማዕታት ብለው ይቆጥሩ ነበር። እስክንድሪያን ጨምሮ መሰሉች ካንቲኖፕል እነሮ። ኢትዮጵያ ግን ልደተ ክርስቶስን በማሰብ ንጉሥ ብዜን በነገሰ በስምንተኛው አመት የሱስ ክርስቶስ ተወለደ ብላ በታሪክ መዘቧ ላይ ጽፋለች። እንግዲህ እንዲህ እያሉ ሲቆጥሩ እስከ ስድስተኛው መቶ ክፍለ ዘመን ላይ ዲዮናቴዎስ ኤክሲዩስ ተነስቶ ለምንድን ነው አመተ ሰማይታት እያል ሁለት መቶ ሰማኒያ አራት አመተ ምህረትም አንድ ብለን የተነሳ ነው ልደተ ክርስቶስን መነሻ ማድረግ አለብን ብሎ ወደ እኛ አቆጣጠር መጣ። ይሄ እንግዲህ የዘመን አቆጣጠር ልክ ሲያሰላ ወደ ከአመተ ሰማይታት ወደ አመተ ምህረት ለመምጣት እንግዲህ የስድስት መቶ አመት ሳር ሲያስብ የአውግስጦስ ቄሳር የደገሰበትን ዘመን ሳይሳሳት እንደማይቀር ይገመታል። የሰባት አመት ጭማሮ ጨመረ። ያቆጣጠራቸው ኤዲ ይባላል። አኖ ዶሚኒ ማለት ሮክሰሎር ወይም የጌታ አመት ማለት ነው። እንግዲህ አሁን አሁን ግን የወጡ ጥናቶች እንደሚያመለክቱ ለምሳሌ ፖፕ ቤኔዲክት ጂሰስ ኦፍ ናዝሬት ዘ ኢንፋንሲ ናረቲቭ ዜ ግን አለምን ያነጋገረ አንድ መጽሐፍ ጽፈው ነበር። በቅርቡ ኦንላይን ላይ ያለ ብዙ ሚሊዮን ኮፒ ነው የተሸጠው። ዝም ብለዋል። ዴማቴክ ኤክሲጊውስ አመተ ሰማዕታትን ወደ አመተ ምሕረት ለመለወቅ በሚያደርገው ጥረት ላይ አፈተ ሰማይታትን ወደ አመተ ምሕረት ሲለውጥ የሰባት አመት ክሱ ተሰርቷል የሚል ነው። ወይም የአራት ያሉት የስድስት አመት ተሰርቷል ብለው ስተታቸውን አልነዋል። ስለዚህ የጌተት ክርስቶስ ታናፋለች ሁለት ሺ አስራ ሶስት ብለን ማክበራችን በራሱ በጣም በጣም ትልቅ ነገር ነው። ሁለተኛ ጎርጎሬዎች አስራ ሶስተኛ ንጉስ ቻሬዎች ትሬንት ላይ ገደብ ስልጣን ጣንሰቶስ በመጠ ሰዓት ሶስት መቶ ስልሳ አምስት ዕለት ከአስራ አምስት ኬክሮስ ከስድስት ካልቴን ከስድስት ሰዓት የነበረውን አቆጣጠር እንግዲህ ለውጦ እንደሚታወቀው ሶስት መቶ ስልሳ አምስት ዕለት ከአምስት ሰዓት ከአርባ ስምንት ደቂቃ ከአርባ ስድስት ቅጽበት ብሎ ጥቅምት አራት ላይ ነገ ጥቅምት አምስት መሆን ሲገባው ጥቅምት አስራ አምስት ብሎ አስራ አንድ ቀን ክፍተት በአስራ ስድስተኛ የጨመረውን ጭማሬ ሌሎች ሀገራት ሲቃወሙትን በጊዜ ሂደትም ተቀብለውታል። ኢትዮጵያ ግን ከአፍሪካ በቅኝ ግዛት ቀንበር ያልተያዘች ያልተንበረከከች በመሆኗ እስካሁን አስራ አንድ ከማባዝ ጠብቃለች። ሌሎቹ አስራ ሶስተኛዋን ጳጉሜንን ለክብራቸው ለጣዖታቸው ችያኔ ሲበታ ስሏት ኢትዮጵያ ግን አትብራ አስራ ሶስተኛውን ወር ይዛ በመገኘቷ እንደ ዓለም ራሱ ሊያስከብራት የሚገባ የዘመን ቀመር ነው ያላት የሚል እምነት አለን ከኛ ባለፈ Sugar, now. You am fully falling, Shall go now. What in the You go the You go the the Piano, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, oh, so high can I በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ አዲስ ሮዳስ ታደሰ ጋር ነው። የኢትዮጵያ የዘመን አቆጣጠር ከመላው ዓለም መለየቱ የራሱ ችግሮች አሉት የሚሉት ወገኖች አሉ። ለምሳሌ ከሌሎች ሀገራት ዜጎች ጋር በሚደረጉ የንግድ ግንኙነቶችም ይሆናሉ፣ የሰነድ ተረጓሚዎችም በመሳሰሉት ወቅት ቀናትን ለመቀየር ጊዜ ይፈጃል። በአቀያየሩም ላይ ወጣ አሰራር ስለሌለ ነገሮችን ያጓትታል የሚሉ ወገኖች አሉ። ለእነዚህ ጉዳዮች የሚጠቆሙ መፍትሄዎች ምንድን ናቸው? ስለ እነዚህ ሀሳቦችስ ምን መልስ አለሁት? እነሱ ወደኛ ይመለሱ እንጂ እኛ ወደ እነሱ አንመለስም። አንደኛ ሰባት ዓመት ዲዮናቴ ሴፕሲት ውስጥ መሳሳቱን ራሳቸው ጽፈዋል። ተሳሳቱ ካሉ ወደ ትክክለኛ ዘመን አቆጣጠር የመመለስም የመመለስም ሂደት ለእነሱ ሊጠየቁ ይገባል። እነ ጁልየስ ቄሳር ለራሳቸው ክብር ጁላይ ብሎ በሰየመ ወር፣ አውግስጦስ ቄሳር ኦገስት ብሎ በሰየመ ወር ከጦግሚን በታት ነው አንዳንድ ዕለት ጨምረዋል። ኢትዮጵያ ግን በጣዖታትም ስያሜ የነገስታትም ስያሜ የሌመጣ ስነ ፍጥረትን ማዕከል ያደረገች ሀገር በመሆኗ ሊት ወደ እኛ ሊመለሱ ይገባል እንጂ እኛ ወደ እነሱ ሊመለሱ በዚህ እውነት ካለ እውነቱም ጊዜ ምናልባት ይሄን አባቶቻችን ምንም በኢኮኖሚ ባህል የሆኑም በአይምሮ ልዕልና ከፍ ከፍ ደረጃ ያሉ በመሆናቸው ይህን ነገር አስጠብቀው ቆይተዋል። እኛም አለም ወደ ኛ ሊመለስ ይገባል እንጂ እኛ ወደ አለም ሊመለስ አይገባል የሚል የራሲ የሆነ ምልከታ። መጋቢ ሐዲስ ሮዳስ ታደሰ ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም በዓል ይሁን ልዎት። መልካም አዲስ ዓመት ይሁን ልዎት። ለሁላችን መልካም ብለን እንኳን ለዘመነ ማቴዎስ ሁላችን በሰላም አደረሰን እላለሁ። አመሰግናለሁ። Thank you. I'm माननाल कलकाई प्या አድማጮቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ኤልያስ አስማረ የመሰናደው አቀናባሪ፣ ሰለሞን አባተ ደግሞ የመሰናደው አርታኢ ነበር። አብታ ሙዚየም ሳስተናግዳችሁ አምሽቻለሁ። መልካም ምሽት። በድጋሚ መልካም አዲስ ዓመት። نا <applause> قلب The